የዲ ደብልዩ ዜና። ሰላም ጤና ስጥልን። ውድ አድማጮች በያላችሁበት እንደምንዋላችሁ እንደምናመሻችሁ፣ ዜና እናሰማለን። በቅድሚያ ዋና ዋናዎቹም፦ የኢትዮጵያ ብሔራዊ ምርጫ ቦርድ ቀጣይን ሀገር አቀፍ ምርጫ አስመልክቶ በምርጫ አስቻይ ሁኔታና መሰል ጉዳዮች ላይ ትናንት ገዢው ብልጽግና ፓርቲን ጨምሮ ከፖለቲካ ፓርቲዎች ጋር ተወያየም። የየመን ሁቴ አማጽያንና በዓለም አቀፉ ማኅበረሰብ ቁቡልነት ያለውና አሁን የመንን እየመራ ባለው መንግሥት መካከል በተደረገው ድርድር ከሁለቱም በኩል ወደ ሶስት ሺ የሚሆኑ የጦር እስረኞችን ለመልቀቅ ተስማሙ። የሁለቱም ልዑካን እዚህ ስምምነት ላይ የደረሱት በጎረቤት አገር ኦማን አደራዳሪነት ነው ተብለዋል። ንብረትነቱ የሜክሲኮ የባህር ኃይል የሆነና ለሕክምና አገልግሎት የሚንቀሳቀስ አነስተኛ አውሮፕላን ዛሬ ተከስክሶ ቢያንስ አምስት ሰዎች መሞታቸውን ተሰማም። ሩሲያ በዩክሬን ዋና ከተማ ኪየቭና ሌሎች ቦታዎች በፈጸመችው የአየርና የሚሳይል ጥቃቶች ቢያንስ ሶስት ሰዎች ሲገደሉ ስድስት መቁሰላቸውን ኪየቭ አስታወቀች። በጥቃቱ የኃይል መሠረተ ልማቶች ላይም ጉዳት ደርሷል ነው የተባለው። የዩናይትድ ስቴትስ ጦር በምስራቃዊ የፓስፊክ ውቅያኖስ ትንቀሳቀስ የነበረችውና አደንዛዥ እጽ ጭና ነበር ያላትን ጀልባ መጥቶ ማስጠሙን አስታወቀም። በጥቃቱ አንድ ሰው መሞቱም ተረጋግጧል። ዜና በዝርዝር። የኢትዮጵያ ብሔራዊ ምርጫ ቦርድ ቀጣዩን ሀገር አቀፍ ምርጫ አስመልክቶ በምርጫ አስቻይ ሁኔታና መሰል ጉዳዮች ላይ ትላንት ገዢው ብልጽግና ፓርቲን ጨምሮ ከፖለቲካ ፓርቲዎች ጋር ተወያይተዋል። ምርጫ ቦርዱ በሌሎች ክልሎች እንደሚያደርገው ሁሉ በትግራይ ክልልም ምርጫ ለማድረግ ዝግጅት እያደረገ መሆኑን እና በጉዳይ ላይ ከክልሎ ጊዜያዊ አስተዳደር ጋር የተቋሙ ሰብሳቢ ውይይት ማድረጋቸውን አስታውቋል። ከውይይቱ ተሳታፊ የፓርቲ መሪዎች ባገኘነው መረጃ ውይይቱ የሚቀጥል ሲሆን፣ የሰላምና የደህንነት ጉዳዮች ቀጣይ መወያያ ነጥቦች ናቸው ተብሏል። በውይይቱ ከ ፓርቲዎች ለተነሱ ጥያቄዎች መንግስት ምላሽ ለመስጠት ቃል የተገባበት መድረክ እንደነበረ የነገሩን ምንጮቻችን፣ ገዢው ፓርቲ ተቃዋሚዎች ሚዛናዊ እይታ ሊኖራቸው ይገባል በሚል ያቀረቡትን ቅሬታዎችን በሙሉ እንደማይቀበል መግለጹንም ለማወቅ ችለናል። ሰባተኛው ጠቅላላ ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ ም እንደሚከናወን ምርጫ ቦርድ ቀደም ሲል ይፋ ማድረጉ ይታወቃል ሲል የዘገበልን የአዲስ አበባ ወኪላችን ሰለሞን ሙጬ ነው። የዶናልድ ትራምፕ አስተዳደር በሩዋንዳ ይደገፋል ያላቸውን የኤም 23 የተባሉ የኮንጎ አማጽያን ከስትራቴጂካዊት ከተማ ዩቬራ የመውጣት ዘገምተኛ ምላሽ እንዳላስደሰተው ገለጸ። ማጽያኑ በቁጥጥራቸው ስር ከነበረችው ዩቬራ መውጣታቸውን ቢገልጹም አሜሪካ ግን ሙሉ በሙሉ እንዳልወጡ ትከሳለች። በዶናልድ ትራምፕ አደራዳሪነት የሩዋንዳው ፕሬዚዳንት ፖል ካጋሜና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቴሽኬዲ የሰላም ውል ቢፈራረሙም የኤም 23 አማጽያን ስምምነቱን ከተፈራረመ ከአስር ቀናት በኋላ ከተማዋን መቆጣጠራቸውን መረጃዎች ያመለክታሉ። የሰብአዊ መብት ተከራካሪዎችና የረድኤት ሰራተኞች በበኩላቸው የኤም 23 አማጽያን በተቆጣጠሩባቸው አካባቢዎች ሲቪሎች እንደሚገደሉ፣ ሴቶች እንደሚደፈሩና በሺዎች የሚቆጠሩት ደግሞ እንደሚፈናቀሉ ይገልጻሉ። ሮይተርስ የዜና ወኪል ያነጋገራቸው ስማቸው ያልተጠቀሰ አንድ የአሜሪካ እንደራሴ የኤም 23 ታጣቂዎች ከከተማ ሙሉ በሙሉ አለመውጣታቸውን ገልጸዋል። ድርጊቱ እንዳላረካቸው በማከል የየመን ሁቴ አማጺያንና በዓለም አቀፉ ማኅበረሰብ ቅቡልነት ያለውና አሁን የመንን እየመራ ባለው መንግሥት መካከል በተደረገው ድርድር ከሁለቱም ወገን ወደ 3 ሺህ የሚሆኑ የጠሩ እስረኞች ለመልቀቅ ተስማሙም። የሁለቱም ልኡካን እዚህ ስምምነት ላይ የደረሱት በጎረቤት ሀገር ኦማን አደራዳሪነት ነው ተብሏል። የየመን መንግሥት ተደራዳሪ ልዑክ አባል ማጂድ ፋድሂል ከአማጽያኑ ጋር ባደረጉት ድርድር ከሁለቱም ወገን በሺዎች የሚቆጠሩ የጦር እስረኞች ለመልቀቅ መስማማታቸውን ለፈረንሳይ ዜና አገልግሎት ገልጿል። የየመን ሁታ አማጽያን ተደራዳሪ አብድል ቃድር አልሞርታዳ በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት በድርድሩ 1700 የእኛ ያሏቸውን እስረኞችና 1200 የመንግሥት እስረኞች እንደሚለቀቁ ገልጿል። አማጽያኑ ከሚለቋቸው የጠሩ እስረኞች ሰባት የሳውዲ ዜጎችና 23 ሱዳናውያን ይገኙባቸዋል። ከሚለቀቁት ሰባት የሳውዲ ዜጎች ሁለቱ የሳውዲ አየር ኃይል የጦር ጀት አብራሪዎች መሆናቸውንም ለማወቅ ተችሏል። ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው መግለጫም ከእስር ነጻ የሚደረጉት ክብራቸውን በጠበቀ መልኩ ከቤተሰቦቻቸው ጋር ለማገናኘት ዝግጁ መሆኑን አስታውቋል። ይህ ዶቼ ቬለ ነው። ንብረትነቱ የሜክሲኮ የባህር ኃይል የሆነና ለሕክምና አገልግሎት የሚንቀሳቀስ አነስተኛ አውሮፕላን ዛሬ ተከስክሶ ቢያንስ አምስት ሰዎች መሞታቸውን ተሰማም በጋልስቶቭ በይ ደሴት አካባቢ የተከሰከሰው አውሮፕላን አንድ ወጣት በሽተኛና አንድ ህፃንን ጨምሮ ስምንት ተሳፋሪዎች ጭኖ እንደነበር ታውቋል። የሜክሲኮ ባህር ኃይል በአሰራጨው መግለጫ የአደጋው ምክንያት እየተጣራ ነው ብሏል። በአደጋው ህይወታቸው ያለፈውን ቤተሰቦች ጥልቅ ሐዘን እንደተሰማው አክሏል። የአደጋ ጊዜ ሠራተኞች በሕይወት የተረፉ ካሉ የማፈላለግ ሥራዎች እያካሄዱ ሲሆን፣ ሁለት ሰዎች በሕይወት ማትረፋቸውንም ገልጿል። አንዱ ግን እስካሁን ደብዛው እንዳልተገኘ የዘገበው አሶሼትድ ፕሬስ ነው። የሚያንማር ሁንታ በቅርቡ በሀገሪቱ ይካሄዳል በተባለው ምርጫ በአስገዳጅ እንዲሳተፉ በመራጮች ላይ ማስፈራራትና የአመጻ ድርጊቶች እየፈጸመ ነው ሲል የተባበሩት መንግስታት ድርጅት ከሰሰ። የድርጅቱ የሰብዓዊ መብቶች ኮሚሽነር ዛሬ እንዳሉት ሌሎች ነፍጥ የታጠቁ ተቃዋሚዎችም ሕዝቡ በምርጫው እንዳይሳተፍ ተመሳሳይ ድርጊት እየፈጸሙ ነው። በሚያንማር እንደ ጎርጎሮሳውያኑ አቆጣጠር በ2021 በመፈንቅለ መንግሥት ሥልጣን የተቆናጠጠው ወታደራዊ ሁንታ በነሐሴ 2023 ምርጫ አካሂጄ ለሲቪል አስተዳደር ሥልጣኑን አስረክባለ ብሎ ቃል ገብቶ የነበረ ቢሆንም በሰበብ አስባቡ በማዘግየት ለፊታችን ታሕሳስ 28 2025 ምርጫ ለማካሄድ ዕቅድ ይዟል። የተባበሩት መንግሥታት ድርጅት የሰብዓዊ መብቶች ኮሚሽነር ቮልከር ቱርክ ወታደራዊ ሁንታው ሲቪሎች ዜጎችን አስገድዶ በምርጫው እንዲሳተፉ ለማድረግ እየፈጸመ ነው ያሉት ጭካኔ የተሞላበት ድርጊትና የዘፈቀደ እስር እንዲያስቆም አሳስቧል። የተለየ ሐሳብ በሚያንጸባርቁ ላይም የሚፈጽመውን ተመሳሳይ ድርጊት እንዲያቆም አሳስቧል። በሀገሪቱ ነፍጥ አንግበው የሚንቀሳቀሱ ተቃዋሚዎች በበኩላቸው ሕዝቡ በምርጫው እንዳይሳተፍ ተመሳሳይ የሰብዓዊ መብት ጥሰቶች እየፈጸሙ መሆናቸውን ኮሚሽነሩ ማከላቸው የዘገበው ደግሞ አዣንስ ፍራንስ ፕረስ ነው። ሩሲያ በዩክሬን ዋና ከተማ ኪየቭ እና ሌሎች ቦታዎች በፈጸመችው የአየርና የሚሳይል ጥቃቶች ቢያንስ ሶስት ሰዎች ሲገደሉ ስድስት መቁሰላቸውን ኪየቭ አስታወቅ። በጥቃቱ የኃይል መሠረተ ልማቶች ላይም ጉዳት ደርሷል ነው የተባለው። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በቴሌግራም ገጻቸው በሩሲያ ጥቃት አንድ የአራት ዓመት ሕፃን የሚገኝበት ቢያንስ ሦስት ሲቪሎች መገደላቸውን ገልጸዋል። የሩሲያ የአሁኑ ጥቃት ጦርነቱን በሰላም ለመቋጨት ድርድሮች በሚካሄድበት ወቅት ነው ያሉት ዘለንስኪ ጥቃቱ የሩሲያ የቅድሚያ ፍላጎት ምን እንደሆነ ግልጽ የሚያደርግ ነው ብለዋል። ምዕራባውያን አጋሮቻቸው በሩሲያ ላይ የሚያሳርፉትን ጫና እንዲያጠናክሩም ጥሪ አድርጓል። ሩሲያ ለጥቃቱ ከስድስት መቶ በላይ ሰው አልባ አውሮፕላኖችና ሚሳይሎችን እየተጠቀመች ሲሆን በኃይል መሠረተ ልማቶች ላይም ጉዳት ማድረሱም ዜናው አክሏል። በሌላ ዜና የሩሲያ ጦር በዴኔፕሮስና ካርኬቭ ዞኖች የሚገኙ ሁለት መንደሮችን መቆጣጠሩን አስታውቋል። ጦሩ ዛሬ ባሰራጨው መግለጫ መንደሮቹ ቁልፍ ወታደራዊ ጠቀሜታ ያላቸውና የኃይል መሠረተ ልማቶች ያሉባቸው ናቸው ብሏል። የዩናይትድ ስቴትስ ጦር በምስራቃዊ የፓስፊክ ውቅያኖስ ስትንቀሳቀስ የነበረችውና አደንዛዥ እጽ ጭና ነበር ያላትን ጀልባ መቶ ማስጠሙን አስታወቀም። በጥቃቱ አንድ ሰው መሞቱም ተረጋግጧል ነው ያለውም። የአሜሪካ ጦር የደቡብ እዝ ዛሬ በማኅበራዊ ድረገጹ ባሰራጨው መግለጫ በምስራቅ የፓስፊክ ውቅያኖስ ትጓዝ የነበረችው ጀርባ አደንዛዥ እጽ መጫኗን በመረጃ ክፍሉ መረጋገጡንና ይህ መሠረት በማድረግ እርምጃ መውሰዱን አስታውቋል። ይሁንና ለጥቃቱ መፈጸም ደረሰኝ ያለው ማስረጃ እንዳላቀረበ የአሶሽየትድ ፕሬስ ዘገባ ያመለክታል። ካለፈው የመስከረም ወር ወዲህ በተፈጸሙ 29 ተመሳሳይ ጥቃቶች 105 ሰዎች መገደላቸው ታውቋል። የዶናልድ ትራምፕ አስተዳደር እንዲህ ያሉ ተደጋጋሚ ጥቃቶች ወደ አሜሪካ የሚደረገውን ሕገ ወጥ ያደንዛዥ እጽ ለመቆጣጠር እንደሆነ ይገልጻል። የሰብአዊ መብት ተከራካሪዎች ግን ጥቃቱን በማስረጃ ያልተደገፈና ከፍርድ ቤት ትዕዛዝ ውጭ የሚፈጸም ግድያ ሲሉ ድርጊቱን ያወግሳሉ። ይህ ዶች በላ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዲህ በድጋሚ ላስታውሳችሁ። የ የኢትዮጵያ ብሔራዊ ምርጫ ቦርድ ቀጣይን ሀገራዊ አቀፍ ምርጫ አስመልክቶም በምርጫ አስቻይ ሁኔታና መሰል ጉዳዮች ላይ ትላንት ገዢው ብልጽግና ፓርቲን ጨምሮ ከፖለቲካ ፓርቲው ተወካዮች ጋር ተወያይተዋል። የየመን ሁቴ አማጽያንና በዓለም አቀፉ ማኅበረሰብ ቁቡልነት ያለውና አሁን የመንን እየመራ ባለው መንግሥት መካከል በተደረገው ድርድር ከሁለቱም በኩል ወደ ሦስት ሺ የሚሆኑ የጦር እስረኞችን ለመልቀቅ ተስማሙ። ንብረትነቱ የሜክሲኮ የባህር ኃይል የሆነ እና ለሕክምና አገልግሎት የሚንቀሳቀስ አነስተኛ አውሮፕላን ዛሬ ተከስክሶ ቢያንስ አምስት ሰዎች መሞታቸውን ተሰማም። ሩሲያ በዩክሬን ዋና ከተማ ኪየቭ እና ሌሎች ቦታዎች በፈጸመችው የአየርና የሚሳይል ጥቃቶች ቢያንስ ሶስት ሰዎች ሲገደሉ ስድስት መቁሰላቸውን ኪየቭ አስታወቀች። በጥቃቱ የኃይል መሠረተ ልማቶች ላይም ጉዳት ደርሷል። ዜናው በዚሁ አበቃም።